የአሜሪካ ድምፅ ነው በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሰኞ መጋቢት 5 2014 ዓ ም ዝግጅታችን ጀመረ።

እንደ ህይወቱ ወደ ሳት ላይ የጨመሩት በኋላ የተገኘ ግለሰብ እንደዚህ እሱም በሪፖርት እንደገለጽ ነው። ትግራይ ተወላጅ ነው። ተሽከርካሪዎች ውስጥ የነበረና ሰዎቹን ከገደሉና ማቃጠል ከጀመሩ በኋላ የተገኘ ሰው ነው። ወስደው በገመድ አስራው እንደገና ሳት ላይ ጀመሩ።

የሰማችኋቸው የኢትዮጵያ ሰብአዊ መብት ኮሚሽን ክትትልና ምርመራ ክፍል ኃላፊ አቶ ይበቃል ግዘውን ነው። ኮሚሽኑ በቤንሻንጉል ክልል የመንግስት ጸጥታ ኃይሎች ከዳኝነት ውጭ የገደሏቸውን ሰዎች አስክሬን በሳት እንዳቃጠሉ ከምስክሮች አረጋግጫለሁ ብሏል። ሙሉ ጉዳዩ በምሽቱ ይደመጣል።

የቦረና ዞንን ክፉኛ ስላጠቀው ድርቅ፣ የትግራይ ክልልን ወቅታዊ ሁኔታ፣ በዩክሬን ስለቀጠለው ቀውስና ሌሎች ጉዳዮችን የሚመለከቱ ዘገባዎችም በምሽቱ ተካተዋል። ጥናስጥል እንደምናምሽታችኋል። የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ሀይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርላለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ናት። ጽዮን ግርማ ደግሞ ዋና አዘጋጅ

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ካም በፌስቡክ ደግሞ አታ ቪኦኤ አምሐሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እንጋብዛለን። አስቀድመን ዓለም አቀፍ ዜናዎች እንስማ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታየ ነኝ።

ዩክሬንና ሩሲያ ዛሬ የሰላም ንግግራቸውን ቀጥለዋል በሌላ በኩል ትናንት ሩሲያ የኔቶ አባል ከሆነችው ከፖላንድ 25 ኪሎ ሜትር ብቻ ርቀት ላይ የሚገኝ የምዕራብ ዩክሬን የጦር ሰፈር በተምዘግዛጊ ሚሳይል አጥቅታለች በዓለም አቀፍ የሰላም ጥበቃና ጸጥታ ማዕከሉ ላይ በደረሰው ጥቃት ቢያንስ 35 ሰዎች ሲገደሉ ሌሎች 134 ሰዎች እንደቆሰሉ ተዘግበዋል

የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት በዕለታዊ ንግግራቸው ያ ጥቃት በሀገራችን ጨለማ ቀን ሆኖ አልፏል ብለዋል። የኔቶ ምድቦች የዩክሬንን ወታደሮች በሚያሰለጥኑበት በዚያ የጦር ሰፈር ላይ ጥቃት ሲደርስ እንደሚችል ምዕራባውያን መሪዎችን በግልጽ አስጠንቅቄአለሁ ብለዋል ፕሬዚደንቱ። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን ትናንት

በሲኤንኤን ቴሌቪዥን በሰጡት ቃለ መጠይቅ ይህ አድራጎት የአሜሪካን የስለላና የብሔራዊ ጸጥታ ማህበረሰብ አላስገረመም ብለዋል። አያይዘውም ይህ የሚያሳየው ቭላድሚር ፑቲን ኃይሎቻቸው እሳቸው ያሰቡትን አይነት እርምጃ ስላላስመዘገቡላቸው መበሳጨታቸውን ነው ብለዋል ሰለቫን።

በሲቢኤስ ቴሌቪዥን በሰጡት ቃለመጠይቅም ሩሲያ በኔቶ ግዛት ላይ የተኮሰች እንደሆነ የቃል ኪዳን ድርጅቱ አጸፋውን ይመልሳል ብለው አስጠንቅቀዋል። ይህ በዚህ እንዳለ የዩክሬንና የሩሲያ ልዑካን ሰብዓዊ የሲቪሎች መተላለፊያ ኮሪዶሮችንና ተኩስ አቁም ስምምነቶችን በተመለከተ በየቀኑ የሚነጋገሩ ቢሆንም ትናንት

የዩክሬን ፕሬዝደንት ዜሌንስኪ በሰጡት ቃል ከፑቲን ጋር ለመነጋገር ያደረጉት ሙከራ እንዳልተሳካላቸው አመልክተዋል። በሌላ በኩል የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን እና የመስሪያ ቤታቸውና የውጭ ጉዳይ ሚኒስቴር ባለስልጣናት ዛሬ ሮም ላይ ከቻይና ኮሚኒስት ፓርቲ ፖሊት ቢሮ አባልና የውጭ ጉዳይ ኮሚሽን ጽህፈት ቤት ኃላፊ ያንግ ጄቺ ጋር ተገናኝተው እንደሚነጋገሩ ተዘግበዋል።

ውይይቱ በሁለቱ ሀገሮች ፉክክር አያያዝና ሩሲያ በዩክሬን ላይ የከፈተችው ጦርነት በአካባቢውና በዓለም ላይ የሚያስከትለውን አንደምታ የሚመለከት እንደሚሆን የብሔራዊ ጸጥታ ምክር ቤቱ ቃል አቀባይ ጠቁመዋል። ቀደም ሲልም ዋይት ሀውስ ቻይና ሩሲያ የተጣለባትን ማዕቀብ እንድትተላለፍ ትረጂና ብርቱ መዘዝ ይከተልሻል ሲል ማስጠንቀቁ ይታወሳል።

ሩሲያ ዩክሬን ላይ ኬሚካል የጦር መሳሪያ ልትጠቀም ነው በሚል እየጨመረ የመጣውን ስጋት አስመልክተው የብሔራዊ ጸጥታ አማካሪው ሲናገሩ መቼና የት እንደምታደርገው ለመተንበይ ያስቸግራል ካሉ በኋላ ሩሲያ ዩናይትድ ስቴትስ እና ዩክሬን በወታደሮች ላይ ሊጠቀሙ ኬሚካልና ባዮሎጂካዊ መሳሪያ እየሰሩ ነው ማለቷን አንስተዋል። ይህ የሚያሳየው ሩሲያ ልታደርገው እና በሌሎች ላይ ልታሳብብ

መዘጋጀቷን ነው ብለዋል። ሩሲያ መሳሪያዎቹን ብትተኩስ ከባድ አጸፋ እንደሚያገኛት ፕሬዚደንት ጆ ባይደን ባለፈው ሳምንት የሰጡትን ማስጠንቀቂያ ጄክ ሰሊቫን ደግመውታል። የዩክሬን ፕሬዚደንት ኔቶ ከበረራ የተከለከለ ቀጣና እንዲያውጅ በድጋሚ ጥሪ ያቀረቡ ሲሆን፣ ያ ካልሆነ ግን የሩሲያ ሮኬቶች ኔቶ ግዛት ላይ መውደቃቸው የጊዜ ጉዳይ እንደሆነ እንጂ የማይቀር ነው ሲሉ አሳስበዋል።

በሌላ ዜና አንድ አሜሪካዊ ጋዜጠኛ ዩክሬን ውስጥ ተገደለ። አጠር ያለውን ዜና ዝርዝር

ጽዮን ግርማ ታቀርበዋለች በሞያ ብቃቱ ተሸላሚው ብረንት ሬኖልድ ትላንት እሁድ ዩክሬን ውስጥ ተተኩሶበትን የተገደለው ይጓዙበት የነበረው መኪና በአንድ የፍተሻ ጣቢያ ላይ ተተኩሶበት አብሮት የነበረው ባልደረባው መቁሰሉ ተገልጿል ጋዜጠኛው የተገደለው ዋና ከተማዋ ኪቭ አቅራቢያ በሚገኘው ባለፉት ቅርብ ቀናት የሩሲያ ኃይሎች ከባድ የመድፍ ድብደባ ባካሄዱባት ኢርፒን የተባለች

አካባቢ መሆኑን የዩክሬን የአገር አስተዳደር ሚኒስቴር አስታውቋል። የ50 ዓመቱ የአርካንሳ ሊትል ሮክ ከተማ ተወላጁ የፊልም አዘጋጅ ወደ ዩክሬን የተጓዘው ስደተኞቹን ለሚመለከት ዘጋቢ ፊልሞችን ለማሰባሰብ እንደነበር አሶሺየትድ ፕሬስ ዘግቧል። አብሮት ይጓዝ የነበረውና የቆሰለው ኮሎምቢያዊ አሜሪካዊው የምስል አጠናቃሪ ጋዜጠኛ መሆኑ ታውቋል።

ሁለቱም ጋዜጠኞች እንደ አውሮፓውያን አቆጣጠር ከ2018 እስከ 2019 የሃርቫርድ ዩኒቨርሲቲ ኒማን የጋዜጠኞች ፋውንዴሽን አባላት ነበሩ። የኪ ፖሊሶች የሩሲያ ኃይሎች ጋዜጠኞቹ ላይ ተኩስ መክፈታቸውን ባወጡት መግለጫ አመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተባበሩት መንግስታት ድርጅትና

የቀድሞ ባልደረቦች ትላንት ለሟቹ ጋዜጠኛ አክብሮታቸውን የገለጹ ሲሆን የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ

ክሬምሊንን እከሌ ከከሌ ሳይል እንደፈለገ የሚያጠቃ ለመሆኑ የሚዘገንን ማስረጃ ነው ብለውታል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ዋና ዳይሬክተር ግድያውን አውግዘው ጋዜጠኞች የጥቃት ኢላማ መሆን የለባቸውም ብለዋል። ለጋዜጠኝነት ደህንነት ተሟጓቹ ሲፒጄም ዓለም አቀፍ ሕግን የጣሰ አድራጎት ሲል ኮንኗል። ሬኖልድ ኤችቢኦ ኒውዮርክ ታይምስ እና

ፒቢኤስን ጨምሮ ለተለያዩ የሚዲያ ተቋማት ሰርቷል።

ይህ በዚህ እንዳለ ዩክሬን የጤና ተቋማት ላይ የደረሱትን ጥቃቶች የተባበሩት መንግስታት ድርጅት መስሪያ ቤቶች አውግዘዋል የዩክሬኑ ጦርነት በአስቸኳይ ተኩስ አቁም እንዲደረግበትና በጤና ተቋማትና ሰራተኞች ላይ ጥቃት እንዳይፈጸም የተባበሩት መንግስታት ድርጅት መስሪያ ቤቶች ትናንት እሁድ ነው ተማጽኗቸውን ያቀረቡት እንዲህ ያለው አድራጎት ምንም ምክንያት የማይሰጠው የክፋት ድርጊት ነው ሲሉም ኮንነውታል

ጦርነቱ ከተጀመረ ወዲህ በጤና ጥበቃ ተቋማት ላይ 31 ጥቃቶች መፈጸማቸውን ዩኒሴፍ፣ የድርጅቱ የስነ ህዝብ ተቋምና የዓለም የጤና ድርጅት በጋራ ባወጡት መግለጫ አስታውቀዋል። ህጻናትን ህሙማንንና ነፍሰ ጥሮችን እንዲሁም ራሳቸውን ላደጋ አጋልጠው የሌሎችን ህይወት ለማትረፍ የሚሰሩ የጤና ሰራተኞችን ማጥቃት እጅግ አረመኔያዊ አድራጎት ነው።

በአስቸኳይ ተኩስ አቁም መደረግ አለበት ሲሉም ድርጅቶቹ አሳስበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጀርመን ኤፍ 35 ተዋጊ ጀቶችን ልትገዛ ነው። ጀርመን በዩናይትድ ስቴትስ የተሰሩትን 35 ኤፍ 35 ተዋጊ ጀቶችንና

አስራአምስት ዩሮ ፋይተር ጀቶችን ልትገዛ ማቀዷን የሀገሪቱ ፓርላማ ምንጮች ናቸው የጠቆሙት። ይህ እቅድ ሩሲያ በዩክሬን ላይ ከፈጸመችው ወረራ ወዲህ የሀገሪቱን የጦር ኃይል አቅም ለማጠናከር የሚወሰድ እርምጃ መሆኑን ነው ምንጮቹ ያመለከቱት። በሎኪድ ማርቲን ኩባንያ የተሰሩት ኤፍ 35 ጀቶቹ

ጀርመን ከበርካታ አሰርተ ዓመታት ጀምሮ ያሏትን ቶርኔዶ ጀቶች ለመተካት የታሰቡ መሆናቸውን የጠቆሙትን ዘገባዎች የፓርላማው ምንጮች አረጋግጠውታል። ሎክሂድ ሰራሾቹ ጀቶች በዘመናዊነት በዓለም ወደር የሌላቸው ተዋጊ ጀቶች መሆናቸው መሆናቸውና ቀለማቸውም በጠላት ራዳር እንዳይገኙ የሚረዳቸው መሆኑን ዜናው ጨምሮ አውስቷል። የጀርመን ቻንስለር ኦላፍ ሾልስ

ከባድ የበጀት እጥረት ላለበት የሀገሪቱ የጦር ሰራዊት 112 ቢሊዮን ዶላር እንደሚመድቡ ባለፈው ወር ቃል መግባታቸው የሚታወስ ነው። ዜና ኮቪድ-19። የቻይናዋ ሲሊከን ቫሊ ተብላ የምትታወቀው ሸንዘን ከተማ የኮሮና ቫይረስ ተጋላጮች ቁጥር ማሻቀቡን ተከትሎ መዘጋቷ ተጠቁሟል።

ከተማይቱ ፎክስ ኮንን ጨምሮ በርካታ የዩናይትድ ስቴትሱ አፕል ኩባንያ አቅራቢዎች ማምረቻዎች የሚገኙባት ነች። ይህ በዚህ እንዳለ የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኮሮና ቫይረስ እንደያዛቸው ገለጹ። ኦባማ በትዊተር ትናንት ባወጡት ቃል ጉሮሮዬን ለሁለት ቀን ያህል ከመከርከሩ ስሜት በስተቀር ደህና ነኝ ብለዋል። ባለቤታቸው ሚሼል ኦባማ ከቫይረሱ ነፃ መሆናቸውን ኦባማ አክለው ገልጸዋል።

እኔና ሚሸል ሙሉን ክትባት መከተባችንና ማጠናከሪያውንም መውሰዳችን በጅቶናል ያሉት የቀድሞ ፕሬዚደንት በዩናይትድ ስቴትስ በቫይረሱ የሚያዙ ሰዎች ቁጥር እየቀነሰ ቢሆንም አሜሪካውያን መከላከያ ክትባቱን መከተብና ማጠናከሪያውንም መውሰዱ በጽኑ ላለመታመምና ቫይረሱንም ወደ ሌላ ሰው ላለማስተላለፍ የሚረዳ መሆኑን የሚያስታውሰን ነው በማለት ምክር ለግሰዋል።

ባለፈው ሳምንት ዩናይትድ ስቴትስ ውስጥ ለኮሮና ቫይረስ በየዕለቱ የተጋለጠው ሰው ቁጥር በአማካይ ወደ 350 ሺህ ሲሆን ባለፈው ጥር አጋማሽ በአማካይ 800 ሺህ ገደማ ከነበረው ጋር ሲነጻጸር እጅግ ዝቅተኛ ነው። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ባወጣው ሪፖርት መሠረት ከጠቅላላው አዋቂዎች 75 ነጥብ 2 ከመቶ ሙሉን ክትባት ወስደዋል።

ከዚያ ውስጥም 47.7 ከመቶ ማጠናከሪያ ክትባቱንም የተከተቡ መሆናቸውን ጠቁመዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።

ቆንጅታዬን ለዜናው አመሰግናለሁ። በ19 በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት አምስት 2014 ዝግጅታችን ነው። በማዳመጥ ላይ ያላችሁ አድማጮቻችን፣ ድሮውንም ቢሆን ምክራችን እሱ ነበር። ጦርነቱ በየትኛውም ሚዛን ለሁላችንም የማይጠቅም ነበር። በአገር ላይ የተዘካነውን አደጋ መቀልበስ ያስፈልጋል ተብሎ ነው ወደ ጦርነት የተገባው። ያ ጉዳይ አሁን በምናያል ሁኔታ

ታክል ተደርጎ ነው አሁን ያባብሎት የመጣው የሚለውን እናቀው ነገር የለም። ገዥ ፓርቲ መሆኑ መጠን ይህንን ውሳኔ ሲያሳልፍ ወደ ተግባር ሊቀየር ይችላል ብለን ነው መናስቡ። በተስፋ ማየቱ ተገቢ ነው ብዬ ነው የማስበው።

የትግራይን ጉዳይ በሰላም ለመፍታት ብልጽግና ፓርቲ ጀመርኩት ባለው ጥረት ላይ የኦፌኮ አረና እና ኢዜማ አመራሮች ከሰጡት አስተያየት የተወሰደው ያዳመጣችሁት በሁለተኛው አጋማሽ ስርጭታችን እንመለስበታለን አሁን ግን ወደ ዕለቱ አብይ ዘገባ እንሻገር

በቤንሻንጉል ክልል መተከል ዞን የመንግሥት ጸጥታ ኃይሎች ተጠርጣሪዎችን ከዳኝነት ውጭ መግደላቸውን፣ አስከሬናቸውን ማቃጠላቸውን የኢትዮጵያ ሰብአዊ መብት ኮሚሽን አረጋገጥኩ ብሏል። ለዚህም ድርጊት መንስኤ የሆነውን ታጣቂዎችን በመንግሥት ኃይሎችና ሰላማዊ ሰዎች ላይ የፈጸሙትን ግድያም ማረጋገጡን አስታውቋል። መንግሥት በበኩሉ አጥፊዎችን ለሕግ ለማቅረብ እየሠራ መሆኑን ተናግረዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ድርጊቱ እንዳስደነገጠው አስታውቆ ጉዳዩ ተጣርቶ ለሕግ እንዲቀርብም አሳስቧል።

መለስካቸው አማሀ ዝርዝሩን ጉዳይ ይነግረናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ምስክሮችን አነጋግሬ አጣራሁት ባለው መሰረት የካቲት 24 ቀን 2014 ዓ ም በቤንሻንጉል ጉሙዝ ክልል መተክል ዞን ጉባ ወረዳ አይሲድ ቀበሌ የመንግሥት የጸጥታ ኃይሎች ከዳኝነት ውጭ የገደሏቸውን አስር ሰዎች አስከሬንና አንድ ተጠርጣሪን ከነወቱ በእሳት እንዳቃጠሉ አረጋግጫለሁ ብሏል። ለዚህም መንስኤን ያለው ድርጊትም

ኮሚሽኑ መመርመሩን ያወጣው መግለጫ ይናገራል። ከአንድ ቀን በፊት ታጣቂዎች በሰነዘሩት ጥቃት ቢያንስ ሀያ የመንግስት የጸጥታ ኃይል አባላትንና ሦስት ሰላማዊ ሰዎችን መግደላቸውን መግለጫው ይዘረዝራል። የመንግሥት የጸጥታ ኃይሎች ከዜት 24 2017 ዓ ም አይሲድ ቀበሌ ደርሰው አለም ባሉት መረጃ መሠረት ፍተሻ ሲያካሄዱ ስምንት የትግራይ ተወላጆች በቁጥጥር ስር እንደዋሉ መግለጫው ያስረዳል።

ተጠርጣሪዎቹ ላይ ተኩስ ለመክፈት ምክንያት የሆነው ምንድን ነው ለሚለው ጥያቄ የኮሚሽኑ የክትትልና ምርመራ ስራ ክፍል ዲሬክተር አቶ ይበቃል ግዛው ለቪኦኤ አብራርተዋል። ተጠርጣሪዎቹን የመንግስት የጸጥታ ኃይሎቹ ጥቆማ ደርሶናል ባሉት መሠረት ተሳፈው ከነበሩባቸው ተሽከርካሪዎች ላይ ያወርደዋል። በዋናነት ሲያወርዱ የብሔር ማንነትን መሠረት ያደረገ ልየታ ነው የነበረው። ሚልምነት ከሰበሰብ ነው ማለች። በተለይ በመጀመሪያው ስምንቱን አውርደው

ጥያቄዎች መጠየቅና መፈተሽ በሚጀምሩበት ወቅት እንዲህ በአካባቢው ተሰብስበው የነበሩ ቆመው የነበሩ የአይን ማኞችን ነው የሚያናገር ነው። እና ባደረግነው መፈተሻ የሬዲዮ መገናኛ አልባሳት

ድሬድ ጀምር ባሪንተናል ብለዋል። ከዛም በኋላ ተጠርጣሪዎቹን በጠየቅ ሲጀምሩ ከመካከላቸው አንዱ በሪፖርቱ በጠቀስነው መሰረት አካባቢ በተፈጸመው ጥቃት እጃችን አለበት ነገር ተናግሯል ነው የሚሉን ምስክሮች። ይህንን ተከትሎ ነው የጸጥታ ኃይሎቹ በጥቆማን ያሏቸውን ጎጆዎቹን ተኩሰው ለመግደል የወሰኑት ማለት ነው። አቶ በቃል ግዛው ጨምረው እንደገለጹት አንዱ እውነት ወደ ሌላው እውነት አምርተዋል። ግልጽ መሆን ያለበት ነገር ሁሉም በመጀመሪያ

ከመኪና የወረዱት ስምንቱም የትግራይ ተወላጆች በአካባቢው ነበሩ ያልናቸው ሁለቱ የጉሙዝ ተወላጆች፣ ሁሉም በዚህ ጥቃት ውስጥ እጃችን አለበት ብለው እምነት አልሰ ከመካከላቸው ይህን ነገር ተናግሯል የተባለው አንድ ሰው ነገር ግን ሲናገር ሌሎቹንም አጠቃላይ የመናገር እንድንታን የነበረው ዞሮ ዞሮ ግን ግለሰቡ እራሱ እንደ አንድ ሰው የተናገረው ማለት ነው። ይሄ ከሆነ በኋላ ስምንቱን ለመግደል ወስነው መተው እርምጃ መውሰድ ሲጀምሩ በአካባቢው የነበሩና ይህን ለመናደርስ ያላቸው ላይ የተቃወሙ ሁለት የጉሙዝ ተወላጆችን ጭምር ነው ተወ የገደብ ጥቃቡ ነው። ከዛም በኋላ ከነህይወቱ

ወደ ሰዓት የጨመሩት በኋላ የተገኘ ግለሰብ እንደዚህ እሱም በሪፖርት እንደገለጽ ነው። ትግራይ ተወላጅ ነው ተሽከርካሪዎች ውስጥ የነበረ እና ሰዎቹን ከገደሉ እና ማቃጠል ከጀመሩ በኋላ የተገኘ ሰው ሰሆነ ወስደው በገመድ አስረው እንደገና ሰዓት ላይ ይጨመሩ። ወንጀሉ ሲፈጸም ከመንግስት የጸጥታ ኃይሎች በተጨማሪ ሌሎች ሰዎች እንደተሳተፉ መግለጫው ቢናገርም የሰዎችን ማንነትም ሆነ ምክንያቱንም አያስረዳም።

ለዚህም አቶ በቃል መልስ ሰጥተዋል። እንግዲህ ቪዲዮውም ላይ በአካባቢው የነበሩት እና ቃጠሎውን ሲተባበሩ የነበሩት የመንግስት የጸጥታ ኃይሎች እንዳሉ ሆነው ሌሎች የሲቪል ልብስ የለበሱ ሰዎችም አሉ። ይሄንን በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን የግለሰቦቹን ማንነት ለጊዜው መለየት አልቻለም። ነገር ግን ግልጽ የሆነው ነገር ምንድን ነው፣ መግደሉም ባይሆን በማቃጠሉ ሂደት ውስጥ በተለይ

ለመግባቱ በአሰቃቂ ሁኔታ በዛ አግባብ ሰዓት ውስጥ እንዲገባ የተደረገው ሰው በተገደለበት ወቅት ሲተባበሩ የነበሩ ሲቪል ሰዎች አሉ። እነዚህን ማንነት መለየት አስፈላጊ ነው የሚሆነው የተጠያቂነት ሂደቱ እነዚህን ማንነታቸውን ለይቶ አጣርቶ እነሱንም በአግባቡ ተጠያቂ ማድረግ ያስፈልጋል። ነ ያቋም ለጊዜው ግን የግለሰቦችን ማንነት መለየት አልቻለ። በኮሚሽኑ የክትትልና ምርመራ የስራ ክፍል ዲሬክተር አባባል በቤንሻንጉል ጉሙዝ ክልል በተለይ በመተከል ዞን የሰብአዊ መብቶች አያያዝ ሁኔታ

ልዩ ትኩረት የሚሻ ነው። በተለይ ቤንሻንጉል ጉሙዝ ክልል ውስጥ በከማሽና በመተከል ዞኖች ያሉ ለተቋማችን እምነት በበቂ ሁኔታ ሽፋን የሚያልተሰጠው በቂ ትኩረት የሚያልተሰጠው እጅግ አሳሳቢ ሁኔታ ላይ ደርሷል ብለን እናስባለን። በየጊዜው የተወሰነ መሻሻል ያሳያል፣ መልሶ የማገርሸት ባህሪም አለው። ምክንያቱም በግጭት ውስጥ ተሳታፊ የሆኑ በሆኑ ሌሎች ታጣቂ ኃይሎችን በኩል ዘላቂ ሰላምን ለማምጣት የሚያስችሉ ጠንካራ እርምጃዎች እስካሁን በበቂ ሁኔታ ተወስደዋል ብለን ስለማናምን ማለት ነው

ይህንን የምንለው ውጤቱን በመመልከት ነው። የሚደረጉ ጥረቶች ረዘም ላለ ጊዜ ግጭቱን ለማስቆም አቅም ስለሌላቸው፣ በአጠቃላይ ግን ቀደም ሲል እንዳልኩት የመተከል ዞን እጅግ አሳሳቢ የሰብአዊ መብቶች ሁኔታ ያለበት ዞን ነው። በቂ ትኩረት ነው አልተሰጠውም፣ ከመንግስትም ከመገናኛ ብዙኃንም ማለት ነው። ስለዚህ በጣም ብዙ ብዙ ትኩረት ሚሰሩት አካባቢ፣ በመግለጫው እንደተመለከተው ዋናው ኮሚሽነር ዳንኤል በቀለ የመንግስት የጸጥታ ኃይሎች እጅግ ፈታኝ በሆኑ አካባቢዎች

በከፍተኛ መስዋዕትነት የህዝብ ደህንነት የሚጠብቁ መሆኑን ገልጸው ሆኖም ግን በቁጥጥር ስር የዋሉ ተጠርጣሪዎችን ከዳኝነት ሂደት ውጭ መግደልና በተለይም በእሳት አቃጥሎ መግደል ፈጽሞ ከህግ አስከባሪ አባሎች የማይጠበቅ ግፍና ጭካኔ የተሞላበት የሰብአዊ መብቶች ጥሰት መሆኑን አስገንዝበዋል። የህግ ተጠያቂነትን ለማረጋገጥም በተጠርጣሪዎች ላይ ተገቢውን የወንጀል ምርመራ በአፋጣኝ እንዲደረግ አሳስበዋል።

መንግስት በበኩሉ ይህን አሰቃቂ ድርጊት የፈጸሙትን በሕግ ተጠያቂ ለማድረግ ከክልሉ መስተዳደር ጋር እየሠራ መሆኑን ገልጾ ድርጊቱን አውግዘዋል። በኢትዮጵያ የዩኤስ ኤምበሲ ባወጣው አጭር መግለጫ ተፈጽሟል በተባለው አሰቃቂ ድርጊት በእጅጉ መደንገጡን ገልጾ መንግሥት አጥፊዎቹን በሕግ ፊት ተጠያቂ እንዲያደርጋቸው አሳስበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስጋቸውን አመሰግናለሁ። ይህ በእንዲህ እያለ የኢትዮጵያ ሰብአዊ መብቶች ኮሚሽን በቤንሻንጉል ጉሙዝ ክልል ውስጥ በመንግስት የጸጥታ ኃይሎች ከፍርድ ውጭ የሆኑ ግድያዎች ተፈጽመዋል ሲል ዛሬ ባወጣው ሪፖርት ላይ የሚሰማቸው እንዲያካፍሉን የጠየቅናቸው በውጭ አገሮች በትግራይ ክልል መንግሥት ስም እንደሚንቀሳቀስ የሚናገረው ኮሚቴ አባል የሆኑት አቶ ዮሐንስ አብርሃ ስለተፈጸመው ድርጊት በመንግስትም በኮሚሽኑም ላይ ክስና ወቀሳ አሰምተዋል።

እንግዲህ እንዴት እንደምንገልጸው አላውቅም። የተፈጸመው ነገር የትግራይ ሰዎች ልብ ብቻ ሳይሆን ብዙ ሰዎች ልብ የሰበረ ነው። አሰቃቂ የሆነ እውነት ነው የተፈጸመው። ይህንን እየፈጸመ ያለው ደግሞ አንድ አካል መሆኑ ነው፣ አንዱ ልብ መባል የሚገባው ነገር። ይህን የሚያሳየን ሀገሪቱ ውስጥ መንግስታዊ የሆነ ህገ ወጥነት፣ መንግስታዊ የሆነ ጋጠ ወጥነት እንዳለ ነው የሚያሳየን። በጣም የሚያሳዝነው ነገር ይሄ ድርጊት ከተፈጸመ በኋላ

የኢትዮጵያ ሰብአዊ መብት ኮሚሽን ሁኔታውን ምክንያታዊ ለማድረግ የተጓዘበት ርቀት ምን ያህል መንግስት በጉዳዩ ላይ እጁ እንዳለበት መንግስትም እንደሚያውቀው ግልጽ አድርጎ የሚያሳይ ነገር ነው የሚሆነው ይህንን የመሰለ ምናልባትም ለመጀመሪያ ጊዜ በሁኔታው ማለት ነው አሰቃቂ ነገር ተፈጽሞ፣ ስለ ሁኔታው ከማውራት ይልቅ እንዴት እንደተፈጸመ እና ለምን እንደተፈጸመ ለማውራት ነው የገባው። እና ይህንን መንግስት ራሱ አውቆት ደግፎት የሰራው ስራ ነው እና

አዝናለሁ ከማለት ውጭ ምንም ምንም በምን እንደሚገልጸውም አላክም። ይህን ሁኔታ አቶ ዮሐንስ፣ አሁን በወጣው የኢትዮጵያ ሰብአዊ መብት ኮሚሽን መግለጫ ደስተኛ የሆኑ አይመስሉም። በምን መልኩ ነበረ ይሄ ጉዳይ ታዲያ መግለጫ ሊወጣለት የሚገባው መጀመሪያው

የታሰሩት ሰዎች ትግራዎት በመሆናቸው ብቻ ነበር የታሰሩት። ይህን መኮንን ነበረበት መጀመሪያው፣ ጽሕፈት ቤቱ ከዚህ በፊት በስፋት አንስተናል ያለ ኃጢአታቸው የታሰሩ በርካታ የትግራይ ተወላጆች አሉ ብለን እነዚህ የትግራይ ተወላጆች በማንነታቸው ታስረው ሲያበቁ ይህንን ምንም አላለም። ከዛ በኋላ

ሁኔታውን እንዴት ምን እንደተፈጠረ ከዛ በፊት እንዴት እንደተፈጠረ ኦፍኮርስ ማን እንደፈጸመውም ለመጠቃቀስ ሞክረዋል ሪፖርቱ። እዚህ ላይ ግን መሆን የነበረበት መጀመሪያ ጉዳዩን ፈጻሚዎቹን፣ ይህንን ወንጀል የፈጸሙትን አካላት በግልጽ አውጥቶ አስቸኳይ የሆነ የሕግ እርምጃ እንዲወሰድ ፈጻሚውም ግን አሁን እሳት ሲያነዱ ያየናቸውን ሰዎች ብቻ ሳይሆኑ

ከዚህ በፊት ሲሰብክም የነበረ ትዕዛዝም ሲሰጥ የነበረ አካል ከዚህ ውጭ አድርጎታል። አንደኛው መንግስት፣ የክልል ባለስልጣናትንም ጭምር። ሁለተኛ ሁኔታው አይደለም ያሳዘነው፣ መቃጠላቸው፣ መሞታቸው አይደለም ያሳዘነው፣ እንዴት አድርገው እንደተገደሉ ምክንያታዊ ለማድረግ ነው የተጣጣረው፣ ምክንያት ለመስጠት ከተገደሉት ካገዳደላቸው በላይ አሁን ደግሞ ገዳዮቹ ምክንያታዊ አድርጎ ለማዳም ህጋዊ ሽፋን ለመስጠት ያደረገውን ጥረት ነው አሳዛኝ የሚያደርገው።

ሲስተማቲክ ነው ወይም ደግሞ በስርዓቱ በመንግስቱ የሚደገፍ ነው የሚያስብለውም ለዚህ ነው። በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ እየተላለፈ የሚገኘውን የአሜሪካ ድምፅ ራዲዮን የሰኞው ምሽት ስርጭታችንን ነው።

ቀደም ብለን የሰማነው የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ደግሞ በመቀጠል ይቀጥላል። ተከታዩ ዘገባ ወደ ቦረና ይወስድናል። ለሶስት ተከታታይ ወቅት

ዝናብ አለመዝነቡን ተከትሎ በደቡብ እንዲሁም ምስራቅ ኢትዮጵያ የተከሰተው ድርቅ በአካባቢው ነዋሪዎች ላይ ጫናው እየበረታ ነው። በቦረና ዞን ያሉ አርብቶ አደሮች የኑሯቸው ምሰሶ የሆኑት ከብቶች በድርቁ ምክንያት በመሞት ላይ በመሆናቸው ባዶጃቸውን በመቅረት ላይ ነን ብለዋል። የዞኑ የአደጋ ስጋት ስራ አመራር ኃላፊ በስካሁኑ ከግማሽ ሚሊዮን በላይ ከብቶች መሞታቸውን ሲገልጽ የቦረና ዞን የእንስሳት ሀብት ልማት ጽፈት ቤት በበኩሉ የድርቁ ጫና ከቁጥጥር ውጭ እንዳይሆን አሳስበዋል። ገልሞ ዳዊት ዝርዝር ጉዳዩን ይነግረናል።

ወይዘሮ ቡካዮ ኩሱ ድሬ ወረዳ ደሎሎ መካና ቀበሌ የነበረ ያገኘዋቸው የዘጠኝ ልጆች እናት የሆኑት ወይዘሮ ቡካዮ ከነበራቸው መቶ ስምንት ከብቶች ስድስት ብቻ እንደቀሯቸው ይናገራሉ።

አሙ ጋንድ ተናፎ አሙ አኒ አማን ጋራ ነሚ ካር ጋራ ቻኒ ዱኒ ለፍ ማቃ ጋን በህይወት የተረፍነው ራሱ በዚህ ቀበሌ ነዋሪዎች ጥረት ነው። የተቀሩት ከብቶቻችንም አሁን በመሞት ላይ ናቸው። ትናንትናና ዛሬ ሶስት ከብቶች ሞተኛል እና መካን ጂሮ አቶ ጉዮ ጀርማ የደሎሎ መካና ቀበሌ መሪ ናቸው። ቃር ወኒ ሄሮ ቦኒ ቡለ አኮርሲሰ ቡላ ወኒ ጋና ጋላፍ ሬ

በፊት በጋ ሲደርስ መሰንበቻችን ግመሎችና ፍየሎች ነበሩ። አሁን እነሱም መሞት ጀምረዋል። ከብቶች ሞተው አልቀዋል። በቀበሌያችን በጣት የሚቆጠሩ ናቸው የተረፉት። አካሲቲ ለፍኬዛቲ በርባዳ ነርጋመለ ኦባኒ አቶ ጉዮ ጨርፊ የቦርና ዞን የአደጋ ስጋት ስራ አመራር ኃላፊ። አሁንም የድርቁ ጫና እየበረታ እንደሚሄድ ስለዚህም፣ ሊሞት ያለው ከብት ቁጥር እንደሚጨምርም ያሳስባሉ። አገማ

እስካሁን ከ575 ሺህ በላይ ከብቶች በዚህ ድርቅ ሞተዋል። ከ400 ሺህ በላይ የሚሆኑት ደግሞ በሰው ጉልበት ተጎትተው የሚነሱና በሞት አፋፍ ላይ ያሉ ናቸው። እነኚህም የዚሁ ድርቅ መስዋዕት ነው የሚሆኑት። ህብረተሰቡ በዚህ ድርቅ ያጣውን ስታሰላ የጠፋው ንብረት ወደ 7.5 ቢሊዮን ብር የሚገመት ነው።

ከብቶቻቸውን መመገብ አሁንም ለአርብቶ አደሮች ሌላ ከባድ ፈተና ሆኖባቸዋል። ምክንያቱ ደግሞ አሁን ያላቸውን ገምዝ ከብቶች ወይንም ሌሎች እንስሳትን ሸጠው የሚያገኙት ገንዘብ ለመኖ ግዢ በቂ ያለመሆኑ ነው። ወይዘሮ ባሬ ገልገሎና አቶ አትኪያ ሰሌሳ የዱብሉቅ ነዋሪ ናቸው። ከብቶቻቸውን የገዙትን መኖ ሲመግቡ ነበር ያገኘዋቸው። አኩምናማ ሳገሌ እንጎሎችና ሚሳ ቁርሲ ቀምኔ ሚሳ ይራቲ አርኩምናማ ረጋታ ልክ እንደ ሰው ነው

ቁርስ ምሳ እና እራት የምሰናዳላቸው፣ ምክንያቱም የግጦሽ መሬት ወይም ሳር የለም። ይህ ደግሞ በጣም ከባድ ነው። ያለንን ንብረት በዚህ እየጨረስ ልጆቻችንን የምናኖርበት ነገር እያሳሰበን ነው። እስካሁን ችግሩ እየጨመረ እንጂ እየቀነሰ አይመስልም። ማታ የምናነሳቸው የደከሙ ከብቶች አሉ

ቀንም እንዲሁ ልናተርፋቸው እየጣርን የሚሞቱብንን እንጥላለን። የመኖር ተስፋ ያለውን ደግሞ ሳር ገዝተን ለማብላት እንሞክራለን። እንዲህ እየተንከራተትን ነው የምንውለው። ለራሳችን እንኳን በአግባቡ ምግብ ሳንበላ በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። የዞኑ አመራሮች ስለ ድርቁ ሲናገሩ እስካሁን ከደረሰው ውድመት ይልቅ ልከሰት ያለውን እንዳይበት ስጋታቸውን ይገልጻሉ። ለዚህም መንግስት፣ ግብረስናይ ድርጅቶችና ሌሎች አካላት ድጋፋቸውን እንዲቀጥሉን ጠይቀዋል።

አርብቶ አደሮች እንስሳት ማርባት ብቻ ሳይሆን በሌላም ስራ ህይወታቸውን እንዲደግፉ ብዙ የግድብ ስራዎች በዞናችን እየተከናወኑ ነው። ከዚህም በተጨማሪ በመስኖ ሳር የመዝራት ስራም ከአስር ሺህ በላይ ሄክታር ላይ እየተሰራ ነው። አሁን ዝናብ በሌለበት እንኳን እየተዘራ ያለ ሳር አለ። እናም ይሄ የህዝቡን ችግር ለመፍታት ከምናደርጋቸው ጥረቶች አንዱ ነው።

ለአሜሪካ ድምጽ ገልሞ ዳዊት ቦረና ዞን ያበለው። ገልሞ ዳዊት እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ወደ ዩክሬን እናመራለን።

ሩሲያ በዩክሬን የፈጸመችው ወረራ ሶስተኛ ሳምንቱን በያዘበት፣ ሞስኮ ያላንዳች ትንኮሳ በጎረቤቷ ላይ የከፈተችውን ጥቃት ቀጥላለች። በትናንትና ዕለት ሩሲያ በምዕራባዊ ዩክሬን ከፖላንድ ድንበር አቅራቢያ የሚገኝ ወታደራዊ ማሰልጠኛ ጣቢያን በሚሳኤል በመታችበት ወቅት በርካታ ሰዎች መገደላቸውም ተዘግበዋል።

የዩክሬን መንግስት በበኩሉ በምዕራባውያን የሚደገፍ ለበረራ የተከለከለ የአየር ክልል እንዲደነገግና የሩሲያ የጦር አውሮፕላኖች እንዲላኩለት የሚያሰማውን ጥሪ ቀጥሏል። ይሁንና ሁለቱም ጥሪዎች እስካሁን ድረስ ምላሽ አላገኙም። የአሜሪካ ድምፁ አራሽ አርባሳዲ ያጠናቀረውን ዘገባ አሉላ ከበደ ያሰማናል። ሞስኮ የዩክሬን ጦር ሰፈር በሚገኝባት የአቮሪቭ ከተማ ላይ ያደረሰችውን የአየር ድብደባ ተከትሎ የሩሲያን ጦር በመዋጋት ላይ ሳሉ የቆሰሉ ወታደሮች

ትላንት ሆስፒታል ደርሰዋል። ሩሲያ ዩክሬንን ከመውረሯ በፊት በነበሩት ወራት በያቮሪቭ የዩክሬንና የኔቶ ወታደሮች የጋራ ወታደራዊ ልምምድ አድርገው ነበር። ዩክሬን የጠየቀችው በምዕራባውያኑ የሚታገዝ ለበረራ የተከለከለ የአየር ክልል እንዲደነገግና እንዲሁም የጦር አውሮፕላኖችን ለማግኘት ያቀረበችው ጥሪ ውድቅ ሆነዋል። ይህ በእንዲህ እንዳለም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንደተናገሩት

ጦራቸው በእስካሁኑ ውጊያ 13,000 የሩሲያ ወታደሮችን ሲገል ቁጥራቸው አንድ ሺህ የሚደርስ የሩሲያ ወታደራዊ ተሽከርካሪዎችን አውድሞ ደርዘን የሚሆኑ ጀቶችና ሄሊኮፕተሮችን መጥቶ ጥሏል። ይሁንና የአሜሪካ ድምፅ የተባለውን አሐዝ በተናጠል ማረጋገጥ አልቻለም። በሌላ በኩል የዩክሬን ባለስልጣናት በአሁኑ ሰዓት እያሳሰባቸው ያለው ሩሲያ የኬሚካል ወይም የባዮሎጂካል ጦር መሳሪያዎችን ትጠቀም ይሆን በሚል ያደረባቸው ስጋት ነው።

የዩክሬኗ የሊቪቭ ከተማ ምክትል ከንቲባ አንድሬ ሞስካሌንኮ ትላንት ሁድ ከዩናይት ስቴትሱ የኤቢሲ ቴሌቪዥን ጣቢያ የያዝነው ሳምንት የተሰኘ ፕሮግራም ጋር ባደረጉት ቃለምልልስ ወቅት የሩሲያው ፕሬዚዳንት ቭላዲሚር ፑቲን የኒውክሌር ጦር መሳሪያ ጭምር ጥቅም ላይ የሚያውሉበትን መንገድ ያስቡ ይሆናል ብለው ነበር። የህጻናት መርጃ ሆስፒታሎችን በቦምብ ደበደቡ፣ ምንም ሊያደርጉ ይችላሉ።

ይህ ችግር መፈታት በሚቻልበት መንገድ ዙሪያ መላው ዓለም ትኩረት ሰጥቶ መላ መፈለግ አለበት። ጉዳት የደረሰባቸው ሲቪሎች ቁጥር እየጨመረና በሚሊዮኖች የሚቆጠሩ ዩክሬናውያንም ቀያቸውን ለቀው በመሰደድ ላይ ባሉበት በአሁኑ ወቅት የዩናይት ስቴትሱ ብሔራዊ ደህንነት ጉዳዮች አማካሪ ጃክ ሱሊቫን ሩሲያ ባዮኬሚካል ጦር መሳሪያዎችን ተጠቅማ ጥቃቶችን ልትፈጽም ትችላለች የሚለውን ጉዳይ አስመልክቶ አስተያየት ሰጥተዋል።

በጣም ትክክለኛ ስጋት ነው። ሩሲያ በዩክሬን የኬሚካል ጦር መሳሪያ ልትጠቀም ትችላለች የሚል ስጋት ዩናይትድ ስቴትስና ዩክሬናውያን የኬሚካል ወይም የባዮሎጂካል የጦር መሳሪያዎችን ተጠቅመው ሊሆን ይችላል በሚል እየከሰሱ ነው። ይሄ በራሱ ብዙ ይናገራል። ምናልባትም ራሳቸው ያን አይነት ድርጊት ፈጽመው ጥፋቱን በሌላ ለማላከክ እየተዘጋጁ ሊሆን እንደሚችል የሚጠቁም ነው። ሩሲያ የምትጠቀመው አገር የሚያውቀው ዘዴዋን ነው።

የሩሲያ ጦር የዩክሬንን ዋና ከተማ ኪየቭን ለመክበብ እየተንቀሳቀሰ ባለበት በአሁኑ ወቅት በጦርነቱ ስጋት ቀያቸውን ጥለው ከተሰደዱ ወገኖቻቸው ተለይተው የቀሩት የኪየቭ ነዋሪዎች የአየር ድብደባ ማስጠንቀቂያ ድምፅና የተኩስ ድምፅ ነው ከእንቅልፍ የቀሰቀሳቸው።

በዩክሬን ውስጥ የሚካሄደውን ውጊያ ከጥቂት ሳምንታት በፊት የተቀላቀሉትና ሲቪሎች የሚገኙበት የዩክሬን የጦር ኃይል ከፍተኛ የሕዝብ ድጋፍ አለው። እርግጥ ነው። ልክ እንዳየሁት ከካሊፎርኒያ አውሮፕላን ተሳፍሬ ፈጥኜ ወዲህ መጣው። ይህ በትውልዳችን የታየን የአምባገነንነት ለመቃወም ለዲሞክራሲና ለነጻነት የሚደረግ ትግል ካልሆነ ሌላ ምን ሊሆን እንደሚችል አላውቅም።

ዩክሬናውያን የገጠማቸው እንግልትና ምከራም የገንዘብ ልገሳ ብቻ ሳይሆን እነርሱን ለመርዳት አልመው ወደ ጦር ቀጠና ያቀኑም አሉ። የሩሲያ ወታደሮች ሲቪሎችን መግደላቸውን የሚያረጋግጥ ማስረጃ ባልደረቦቻቸው ማሰባሰባቸውን የኬቭ ግዛት የፖሊስ አዛዥ ተናግረዋል። ዓላማውም ማስረጃዎቹን ሰብስበው ዘሄግ ለሚገኘው የዓለም አቀፉ የወንጀል ችሎት ለማቅረብ ነው ብለዋል። ሩሲያ በበኩሏ ሰላማዊ ሰዎችን ኢላማ አላደረግኩም ስትል አስተባብላለች።

አሉላ እናመሰግናለሁ። ቀጣዩም ዘገባ ከዩክሬን ጋር የተያያዘ ነው። ዘወትር እሁድ በርካታ ዩክሬናውያንና ሩሲያውያን ክርስቲያን አማኞች ቨርጂኒያ ውስጥ ማውንት ክሎፎርድ ወደሚገኘው የመጀመሪያ የሩሲያውያን ባፕቲስት ቤተ ክርስቲያን ለጸሎት ይሰባሰባሉ። እነዚህ አማኞች ሩሲያ በዩክሬን ላይ በማካሄድ ላይ በምትገኘው ወረራ የሚያወግዙ ቢሆንም አንድ ባደረጋቸው ነገር ላይ ያተኮሩ መሆኑንም ይገልጻሉ።

ቤተ ክርስቲያኑን በመጎብኘትና አማኞችን በማነጋገር የቪኦኤ ዘጋቢ ያያ ብራዚሊ ተከታዩን ዘገባ አዘጋጅቷል። ደረጀ ደስታ ደግሞ ያቀርብልናል። የሩሲያው የዩክሬን ወረራ ከተፈጸመበት በሺዎች ኪሎ ሜትር ርቀት ላይ በቨርጂኒያው የገጠር ክፍል የተመሰረተው ይህ ቤተ ክርስቲያን ከተገነባ 25 ዓመት ሆነው። ሰንበት በመጣ ቁጥር ሩሲያውያንና ዩክሬናውያን በዚህ ስፍራ ይሰበሰባሉ።

በመጀመሪያው የሩሲያው ባፕቲስት ቤተ ክርስቲያን ውስጥ አገልጋይ የሆኑት ዩክሬናዊው ያሪ ሱስሌቭ እንዲህ ይላሉ። እግዚአብሔርን ለማምለክ ነው የመጣ ነው። በዩክሬን ያለው ግጭት በእጅጉ ያሳዝናል። ምክንያቱም ሁልጊዜም ራሳችንን እንደ ወንድማማችና እህትማማቾች የምንቆጥር ነን። አሁን በሩሲያና በዩክሬን መካከል እየሆነ ያለው ነገር በእጅጉ እያሳዘነን ነው።

አማኞቹ እዚህ ቨርጂኒያ ማውንት ክሮፈርድ በሚገኘው የሩሲያው ባፕቲስት ቤተ ክርስቲያን ውስጥ ጦርነቱ በሰላማዊ መንገድ እንዲያበቃ ይጸልያሉ። ጦርነቱን የሚቃወሙ መሆኑንም ይናገራሉ። እኚህ ከአማኞቿ አንዷ የሆኑት ሩሲያዊት ናሪና ድሮኖቭ ናቸው። ይህን ጦርነት በእርግጥ የሚፈልጉ ሰዎች አሉ

አብዛኛው ሕዝብ ግን አይፈልገውም። ይህ ጦርነት የሚያስፈልግ አይመስለኝም። ልዩነታችንን ልንፈታባቸው የምንችላቸው ብዙ መንገዶች አሉ። ይሁን እንጂ ጦርነቱን የሚፈልጉ ሰዎች ስላሉ ስላሉና እነዚያም ሰዎች ስልጣን ላይ ያሉ በመሆናቸው ጦርነቱ የማይቀር ሆኗል።

ወደ ቤተ ክርስቲያን የሚመጡት እነኚህ አማኞች በዚች ስፍራ ትኩረታቸውን ማድረግ የሚፈልጉት አንድ በሚያደርጋቸውና የጋራቸው በሆኑት ባህላዊ እሴቶቻቸው ላይ ነው። ጦርነቱ የተደባለቀ ማንነትና ቤተሰብ ባላቸው ሰዎች ላይ የበለጠ ጉዳት ማስከተሉን ይገልጻሉ። ዩክሬናዊ አማኝ ቫያሽ ስላቭ ሸንሶን እንዲህ ይገልጹታል። እናቴ ሩሲያዊት ናት

የተወለድኩት ዩክሬን ሲሆን ያገባሁት ቤላሩሲያዊት ነው። ስለዚህ እኔ በግሌ የሦስት አገሮች ድብልቅ ነኝ። ይህ በመሆኑም እኔ ሩሲያውያንን ሰጋ ወይም ሩሲያውያን ከዩክሬናውያን ጋር ሲዋጉ አይታየኝም። በእርግጥ ይህን የፈጠረው ፑቲን ነው። ስለዚህ ለእኔ እንደ አማኝ ጠንክረን መቆም አለብን ብዬ ነው የማስበው። እርዳታ የሚያስፈልጋቸውና ሰላም መፍጠር የሚጥሩ ሰዎችን መርዳት አለብን።

እኚህ ደግሞ ከሩሲያ የመጡ አማኝ አንዘሊካ ዮርሼንኮ ናቸው። የመለያየት እድሉ ያለ ይመስለኛል። ይሁን እንጂ ግን ከተለያየ አካባቢ መጣንም ሰዎች ብንሆን መረዳዳት አለብን ብዬ አስባለሁ። እኔ በበኩሌ አንዳችንም ቢሆን ይህን ጦርነት እንፈልገዋለን ብዬ አላስብም። ስለዚህ ከየትም እንምጣ፣ ከየትም እንሁን እጅ ለእጅ ተያይዘን መደጋገፍ ይኖርብናል።

ጦርነቱ ከተጀመረ ወዲህ ዩክሬን ውስጥ በሺዎች የሚቆጠሩ ሰዎች ሞተዋል። ከሁለት ሚሊዮን ተኩል በላይ የሚሆኑት ደግሞ ወደ ጎረቤት የአውሮፓ አገሮች ሸሽተዋል።

እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት በቪኦኤ ቻናል 57 ላይ በቀጥታ እየተላለፈላችሁ የሚገኘውን የአሜሪካ ድምፅ ራዲዮ ስርጭትን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ተከታዩና የሁለተኛው አጋማሽ የመጀመሪያ ቅንብር እናመራለን። የትግራይን ጉዳይ በሰላም መፍታት ብልጽግና ለመፍታት ብልጽግና ፓርቲ ጀመርኩት ባለው ጥረት ላይ የተፎካካሪ ፓርቲዎች ምላሽ ተካቶበታል።

የትግራይን ጉዳይ በሰላማዊ መንገድ ለመፍታት ብልጽግና ፓርቲ ያሳለፈውን ውሳኔ ቢደግፉም በተግባራዊነቱና በሂደቱ ላይ ጥያቄ እንዳላቸው ተፎካካሪ ፓርቲዎች ገልጸዋል። ቀድሞውኑም ጦርነቱ ውስጥ የተገባበት መንገድ ስህተት እንደነበረ የሚገልጹት የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና አሁንም ቢሆን ሰላማዊ መፍትሄ በትኩረት ሊተገበር ይገባል ብለዋል።

የአረና ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይ ደግሞ ውሳኔውን በፍጥነት እንዲተገበር ጠይቀው ነገር ግን በተግባራዊነቱ ላይ ጥርጣሬ እንዳላቸው እሳቸውም አክለዋል። የኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲዩን ተስፋ ደግሞ የብልጽግናን ውሳኔ ቢደግፉም የጦርነቱ ውጤት ሳይታወቅ ተደርጓል ያሉትን የአቋም ለውጥ እንደማይቀበሉ ተናግረዋል። ኬኔዲ አባተ ዝርዝር ጉዳዩን ይነግረናል።

የብልጽግና ፓርቲ ባካሄደው አንደኛ ጉባኤው የትግራይ ሕዝብ እየከፈለ ነው ያለውን ያልተገባ ዋጋ ለማስቀረት ሁሉንም የሰላም አማራጮች ለመጠቀም መስማማቱን አስታውቋል። የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ከትግራይ ጉዳይ ጋር በተያያዘ በጉባኤው የተላለፈውን ውሳኔ እንዲህ ሲሉ ገልጸዋል ወንድም ወገን የሆነው የትግራይ ሕዝብ ላይ የሚደርሰውን ሰቆቃ ከማስቀረትና እፎይ ብሎ እንዲኖር ከማድረግ አንጻር

አሉ የተባሉ የሰላም አማራጮችን በሙሉ አማጦ በመጠቀም የትግራይ ህዝብን ፍላጎት በማሟላት ችግሩን ለመቅረፍ ስራ መሰራት እንደሚጠበቅበት ከስምምነት ተደርሷል ማለት ነው። ይህን የፓርቲውን ውሳኔ በተመለከተ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የአረና ትግራይ ለዲሞክራሲና ሉዓላዊነት እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስተያየታቸውን ሰጥተውናል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጎዲና በሰጡን አስተያየት የብልጽግናን የሰላም ሀሳብ እንደሚደግፉ ቢገልጹም

ተግባራዊነቱ ላይ ግን ጥያቄ እንዳላቸው ያነሳሉ። ዋና ጉዳይ እንግዲህ የኢትዮጵያ መንግስት ችግር ወይም የገዢው ፓርቲ ችግር የሚናገራቸውና የሚሰራቸው አንዳንድ ጊዜ ስለሚራራቅ ነው እንጂ በሀቅ ችግሮችን ለመፍታት ወስኖ ከተንቀሳቀሱ በእኛ በኩል መጀመር፣ ድሮውንም ቢሆን ምክራችን እሱ ነበር። ጦርነቱ በየትኛውም ሚዛን ለሁላችንም የማይጠቅም ነበር። በዚህ ከገፉበት በነካጃ

ያለውን የፖለቲካ ለመለወጥ በሀቅ ለመለወጥ ተዘጋጁ የሚለው መዘጋጀታቸውንም በግልጽ ካሳይ- እኛ በደስታ ይቀበላል። እዚህ ል እንደሆን ከጠቅላይ ሚኒስቴሩ ጋር መጀመሪያ በዚህ አፍሪካ ኢኮኖሚክ ኮሚሽን አጥራሽ ባደረጉ ስብሰባ አንዱ አጥቄ ተናገርኩኝ ዎክ ዩር ቶክ የምትናገራቸው ስራ ላይ ለማዋል ሞ

ውሳኔውን በተስፋ እንደሚመለከቱት የገለጹት የአረና ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይም እንዲሁ ከተፈጻሚነቱ አንጻር ጥርጣሬ አላቸው። እኛ ይህንን እንደ ገዢ ፓርቲ መሆኑ መጠን ይህንን ውሳኔ ሲያሳልፍ ወደ ተግባር ሊቀየር ይችላል ብለን ነው መናስቡ። በተስፋ ማየቱ ተገቢ ነው ብዬ ነው ማስበው። ግን ዞሮ ዞሮ ይህንን በተግባር ላይ የማዋላቸው ጉዳይ ደግሞ ሌላ ፈተና ነው የሚሆነው ኢምፕሊመንቴሽኑ

ምናልባት አስቸጋሪ ሊሆን ይችላል ብለን እንድንገምት ደግሞ ያስገድደናል፣ ሁኔታዎችን ስናይ። ከውሳኔው ተፈጻሚነት አንጻር ላላቸው ጥርጣሬ አቶ ጎይቶም ምክንያታቸውን እንዲያስረዳሉ። ምክንያቱም የተለያዩ ትክክል ያልሆኑ ናሬሽኖች አሉ በኢትዮጵያ ውስጥ በጣም የተሳሳቱ ሆነው ግን በጣም ትላልቅ ምሁራን ወይም ትላልቅ ባለስልጣናት ስለሚሏቸው ስህተት ሆነው እያለ ብዙ ተከታይ ያላቸው የተሳሳቱ የተዛቡ፣ ህዝብ ለህዝብ የሚያጋጩ

ሀሳቦች አሉ። ለምሳሌ የምዕራብ ትግራይ ማንሳት ይችላል፣ ወልቃይት። እነዚህ አሁን ማነሳለህ ነገሮች ግራውንድ ላይ ኢምፕሊመንት ለማድረግ አሁን ብልጽግና የወሰነውን እንዲጋጭበት ሊያደጉ ይችላል። የኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲሁን ተስፋዬ ደግሞ የትግራይን ጉዳይ በሰላም ለመቋጨት ብልጽግና ያሳለፈውን ውሳኔ ቢደግፉም የጦርነቱ ውጤት ሳይታወቅ ተደርጓል ያሉትን የአቋም ለውጥ እንደማይቀበሉ ተናግረዋል። እንግዲህ የጦርነት ከፍተኛ ችግር ውስጥ ከቶን ሁለት

የአንድ ሀገር ወንድማማቾች እርስ በርስ የማቴሪያልም የሰው ኃይልም ጉዳት እንዲደርስ ሆኗል። መንግስትም የሆነ ብልጽግና እንዳለው ይሄ ጦርነት የህልውና ጦርነት ነው፣ በሀገር ላይ የተደቀነውን አደጋ መቀልበስ ያስፈልጋል ተብሎ ነው ወደ ጦርነት የተገባው። ያ ጉዳይ አሁን በምን ያህል ሁኔታ ታክል ተደርጎ ነው አሁን ያቋም ለውጥ የመጣው የሚለውን እናቀው ነገር የለም። ሰላም ምንጊዜም ቢሆን ሁሉም ነገር በሰላም መጠናቀቅ አለበት። እሱ ምናምነው ነው። ግን ትላንትና የወሰድከውን አቋምና

ያጠፋኸውን ሪሶርስ ያጠፋኸውን የሰው ህይወት በምንድን ነው ማካከሰው? ወይስ ያ ውጤት አብጥቷል የሚባለው ነገር ቫሌት ሳይደረግ የአቋም ለውጥ ማድረግ ተገቢ ነው ብዬ አላም። ግን እንዳጠቃላይ ይሄ ጉዳይ በሰላም መጠናቀቅ አለበት የሚለውን ይቻል እስከሆነ ድረስ የምንቀበለው ና የምናምንበት። አቶ ዋሲሁን ከውሳኔው ጋር በተያያዘ ሌላ ጥያቄ የሚያነሳሉ። አንዳንድ ድርድሮች ከመጋረጃ ጀርባ እየተደረጉ መሆኑን እኛ የምናውቃለን፣ እነሱም ያውቃሉ። አንዳንድ ንግግሮች እየተካሄዱ ነው ያሉት እና

ፓስፖርት ፓርቲ ነው። ግን በፓርቲ ደረጃ በፓርቲ ጉባኤ ደረጃ መቶ ሚሊዮን ህዝብን የሚመለከትን ጉዳይ እንደ ራስ ጉዳይ ወስዶ ህዝብንነቱ ሲሉ እንደሰማሁ አሉ የተባሉ አማራጮችን እንወስዳለን የተባለው እና ይሄ በጣም ትልቅ ሹ በጣም ብዙ የሰው ህይወት የጠፋበት ብዙ ሪሶርስ የባከነበት ሀገሪቷ የመፍረስ አደጋ ላይ ጫፍ የደረሰችበት አጀንዳ ነው። ይሄ አጀንዳ አይደለም፣ ይህ አጀንዳ በአንድ ፓርቲ ብቻ ውሳኔ ተወስኖ ትላንትናም ወደ ጦርነት ሲገባም በአንድ ፓርቲ ነው ውሳኔ ያረፈበት። ዛሬም ደግሞ መልሶ

ወደ ሌላ አቅጣጫ ሲካሄድም በአንድ ፓርቲ ላይ ብቻ ውሳኔ የሚሰጥበት አይደለም። የመቶ ሚሊዮን ህዝብ አጀንዳ ነው እና ብልጽግና ሀገር የሚመራ ፓርቲ ቢሆንም የመቶ ሚሊዮን ህዝብ አጀንዳ በፓርቲ ሌቭል ብቻ በፓርቲ ፕላትፎርም ውሳኔ ማሳለፍ አይችልም። የአረና ምክትል ሊቀመንበር አቶ ጎይቶም ግን የተለየ አስተያየት አላቸው። ብልጽግና ብቸኛ በፓርላማ ውስጥ የሚገኝ ወይም ደግሞ በጣም ዶሚናንት ነው። ስለዚህ ይህ ውሳኔ የመንግስት ውሳኔ አድርገህ መውሰድ የሚቻልበት ሁኔታ

አለ። ምክንያቱም እዚህ የተወሰነውን እዛ አይወሰንም ብለህ እንትን ማለት አይቻልም። የኢትዮጵያን መንግስት በመምራት ላይ የሚገኘው ብልጽግና የሌሎችን ሀሳብ ለመቀበል ዝግጁ እንዳልሆነ በመግለጽ በሀገሪቱ ለተፈጠረው ቀውስ ይህን እንደ አንድ ምክንያት የሚያነሱት ፕሮፌሰር መረራ ጉዲና ሀሳባቸውን እንዲያብራር ተዋል። እስካሁን ድረስ የምንሰጣቸው መሳያየቶች እየተቀበሉን አይደለም

ለምሳሌ በኮሮና ጊዜ አንድ ዓመት ጭማሪ ሲወስዱ ጥቅም ግጭት ስለሚያመጣ ብቻችሁን የአንድ ዓመት ለራሳችሁ አትስቶ ብለናል። አራጫችን ሰባት ገጽ ለጠቅላይ ሚኒስትሩ ቢሮ አስገብተን ነበር። ከዛ በኋላ ደግሞ ይሄ ጦርነት የሚገፋበት አይደለም ብለን የምንችለው ሞክረናል። ተገፋበት ጦርነቱ ከተፈጠረ በኋላ ሁሉ እልቂትና ጃገቶ ሀብት ሳይሆንም አቁሙ ብለን ሞክረናል። እኛ የተለየ የህዋት ፍቅር እንደነበረን

እንዳውም አንዳንዶቹ እጅሁም ከሌሉን ሞከሩ። ትናንት የተወሰነ የተነገረው እውነት ከሆነ እኛ ላለፉት አራት ዓመታት ስንል ወደ ነበረው ልንሄድ ነው። ኢትዮጵያ በሀገሪቷ ያላየችው እልቂትና ጥፋት ከደረሰ በኋላ እንግዲህ እሱም ከተሳካልን ወደዛ ይህን ነው እና ይሄንን ሁሉም መገንዘብ አለበት ማለት ነው። ፓርቲም የራሱን ጭፍን ጉዞ ብቻ ሳይሆን ሌሎቹንም ለመስማት መታደል አለበት።

ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ በብልጽግና ፓርቲ ጉባኤ መክፈቻ ላይ ባደረጉት ንግግር ፓርቲያቸው የተፎካካሪ ፓርቲ አባላትን በመንግስት ካቢኔ ውስጥ ማካተቱን እንደ አንድ ስኬት ቆጥረው በቀጣይነት የተፎካካሪ ፓርቲዎችን ተሳትፎ እንደሚያሳድጉ መናገራቸው ይታወሳል። ኢትዮጵያ አሁን ላይ ሶስት መሰረታዊ ጉዳዮች ያስፈልጓታል የሚሉት የኦፌኮ ሊቀመንበር ፕሮፌሰር መረራ ብልጽግናን ጨምሮ ለሁሉም የፖለቲካ ፓርቲዎችም መልእክታቸውን አስተላልፈዋል። አንደኛው

ሰላምና መረጋጋትን ኢትዮጵያ ከምን ጊዜም በላይ ትሻለች። ሁለተኛ፣ ዲሞክራሲያዊ አስተዳደር በሀገራችን እንዲሰፍን፣ ሶስተኛ ደግሞ ሁሉ የሀገሪቱ ሀብት አጉል የኢኮኖሚውን ጦርነት ውስጥ ያስገቡትን እንደገና ትርጉም ወዳለው ልማትና ብልጽግና እንድንመለስ

ለማድረግ ተግቶ መስራት አለባቸው። በዚህ ጉዳይ ላይ ከብልጽግና ፓርቲ ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት አልተሳካም። ከትግራይ ክልል በተጨማሪ በሌሎችም የኢትዮጵያ አካባቢዎች ያሉ ግጭቶችና አለመግባባቶችን በመፍታት ሀገራዊ መግባባትን ለመፍጠር ታስቦ ሊካሄድ የታቀደውን ሁሉን አካታች ሀገራዊ ምክክር በተመለከተም የየፓርቲዎቹ አመራሮች አስተያየታቸውን ሰጥተውናል። ግለሰቦቹ በዚህ ጉዳይ ላይ ያነሱትን ሀሳብ፣ የሌሎች አካላትንም ሀሳብ በማካተት በሌላ ዘገባ እንመለስበታል።

ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን አመሰግናለሁ። ይህ በእንዲህ ያለ የብልጽግና ፓርቲ የትግራይ ሕዝብ ችግሮችን ለመፍታት አለው የተባሉ የሰላም አማራጮችን ሁሉ እንደሚጠቀም ማስታወቅን በመጥቀስ የትግራይን ክልል በማስተዳደር ላይ ያለውን መንግስት ምላሽ የጠየቅናቸው በውጭ ሀገራት የትግራይን መንግስት ወክሎ የሚንቀሳቀሰው ኮሚቴ አባል የሆኑት አቶ ዮሐንስ አብርሃ ይህንም መልሰዋል። ሲጀምር ወደዚህ ጉዳይ ያስገባን አሁን በስልጣን ላይ ያለው አካል ነው እንደሚታወቀው

የትግራይ ህዝብም የትግራይ መንግስትም ለጦርነት ተዘጋጅቶ አያውቁም። ጦርነትም ሰጥቶ አያውቁም። ሁሌም ሰላም ስንል ነበር የነበር ነው። ወደዚህ ገፍቶ ያስገቡን በግድ እንገዛቸዋለን እንጨፈልቃቸዋለን ብለው ነው ወደዚህ ጉዳይ ያስገቡን። ስለዚህ መጀመሪያውኑ አንቺው ታመጪው አንቺው ታረጪው እንደሚባለው እኛ ምንም አላደረግንም። እናንተ ራሳችሁ የለኮሳችሁትን እሳት ነው አሁን ችግር ውስጥ እየከተተ ያለው ሰው የሚለው ነው። ሁለተኛ ግን ሀብታሙ፣ አሁን በሚዲያ ላይ እንደዚህ ብለው ያወራሉ

ከእሳቸው ጋር ተሰብስቦ የስራ አስፈጻሚ አባል የሆነው ሰው ወደ ትግራይ አንዲትም እህል እንዳታልፍ ጥርቅም አድርገን እንዘጋለን ብሎ ሲያወራ፣ ለምን እንዲህ ያህል ካልተባለም እያጨበጨቡ እየሾሙት ነው ያየ ናቸው። ሶስተኛ በሚዲያ እንደዛ ይላሉ፣ በተግባር ደግሞ ግን ወደ ትግራይ አካባቢዎች በአፋርም ሆነ በአማራም ሆነ ወታደር እየፈሰሰ ነው ያለው። አሁንም ተጨማሪ ሰልጣኝ ወደ ማሰልጠኛ እየገባ ነው ያለው። መሳሪያ እየተሸመተ ነው ያለው ከውጭ

ይህንን የሚደረገው ሌላ ጠላት መጥቶ ከጠላት ጋር ልትዋጋ አይደለም። ትግራይ ከዚህ በፊት ደቀዋል መልሰ ደግሞ እስከ መጨረሻው ለማድቀቅ የሚደረግ ዝግጅት። እንደዛ በትክክል ቢሆን ኖሮ ቢያስቡት ኖሮ ቀላል ነው። አስራ ስድስት ወራት ተዘግቶ ትግራይ ህዝብ በረሃብና በበሽታ እያለቀ ነው። ይህንን እንኳን መፍታት አልቻለም። ቶ የሰላሙን የሌላውን ዲስኩር እንትሆና በመሬት አልገባ ሲል በአውሮፕላን እናስገባ ብለው የዩኤስኤድን የዓለም የምግብ ድርጅትን ሲለምኑ መንግስት

ይህንንም መፍቀድ አልቻለም። ይህንን ሳያደርግ ሀገር እንደ ሀገር፣ ህዝብ እንደ ህዝብ፣ ክልል እንደ ክልል ዘግቶ ጥርቅም አድርጎ ያለን መሪ ወይም ደግሞ አመራር ሰላም እንፈልጋለን ቢል ለሚዲያ ኮንሳምፕሽን ከመሆኑ ውጪ ሌላ የሚታይ ነገር የለም። እኔ ግን ሁሌም እንደምለው የትግራይ ህዝብም እንደሚለው

ትግራይ ሰላም ይፈልጋል። የትግራይ ህዝብ ሰላም ይፈልጋል። ሰላም ብሎ የመጣ ሁሌም እጁ የተዘረጋ ነው። እስካሁን በፊትም እናደርግ ነበረ። በዚሁ መግለጫ ላይ በትግራይ በኩልም የትግራይ ጦር የራሱን ዝግጅት እያደረገና ለሌላ ጥቃትና ለሌላ ዘመቻ ዝግጅት እያደረገ እንደሆነም ተጠቅሷል። በእርግጥ ከዚህ በኋላስ መልሰው ወደ ጦርነት የመግባት ዝግጁነት አለ ወይ? በትግራይ ክልል ጦር በኩል የብልጽግና መንግስት እያደረጋቸው ከሚገኙት እንቅስቃሴዎች አንዱ የውሸት ትርክት

ለዓለም ማህበረሰብ ማስተላለፍ ነው። በቅርቡ ጊዜ የጀመራቸው የውሸት ትርክቶች አንዱ ወደ ትግራይ እህል እንዳይገባ የትግራይ ኃይሎች እየከለከሉ ነው። ትግራይ እንደገና መልሶ ጥቃት ለመፈጸም ዝግጅት እያደረገ ነው። በትግራይ አመራሮች መካከል ልዩነት ስለተፈጠረ ከማን ጋር ነው የምናወራው? የምናወራው የምንደራደረው አካል የለም፣ ምክንያቱ ተለያይተዋል የሚሉ እነዚህም መሰረት ያደረጉ ትርክቶች ለኤምባሲዎችም፣ ለዓለም አቀፍ ማህበረሰቡን በማስተላለፍ ላይ ይገኛሉ። የብልጽግና መንግስት

ይህንን የሚያደርገው በትክክል የዛ ግልባጭ እሱ እያደረገው ያለውን ለዓለም ለማሳየት ነው፣ በውሸት ማለት ነው። መንገድ ዘግቶ አላሳልፍ ያለው እሱ ራሱ ብልጽግናና እሱ ተላላኪ የሆነው አፋር ላይ ያለው አማራ ላይ ያለው ኃይል ነው። ዝግጅት እያደረጉ ያሉት ቅድም እንዳልኩ፣ አሁንም መሳሪያ እየተገዛ ነው፣ እየተሸመተ ነው። በደብረ ዘይትም በባህር ዳርም የአየር ልምምድ እያደረጉ ነው። ይህንን እናውቃለን በትክክል

ሰላም የማይፈልገው በትክክል ሁኔታውን እንዲረጋጋ የማይፈልገው አዲስ አበባ ያለው መንግስትና የእሱ ተባባሪዎች ናቸው፣ የኤርትራን ፕሬዚዳንት ጨምሮ ማለት ነው። ስለዚህ በእኛ በኩል አሁንም ለሰላም ዝግጁ ነን እያልን ያለ ነው። ዝግጁ መሆናችንም በተግባር አሳይተናል። ይዘናቸው ከነበሩት መሬቶች ወደኋላ ተመልሰን ግልጽ የሆነ ደብዳቤ ለተባበሩት መንግስታት ጽፈን ይህንን ጆሮ ዳባ ልበስ ብሎ ያለፈው አዲስ አበባ የተቀመጠው አካል ነው።

ይህንን የዓለም አቀፍ ማህበረሰቡ ሊያውቅ ይገባል ማለት ነው። አቶ ዮሐንስ አብርሃን አመሰግናለሁ። የትግራይን ጦርነት የጀመረው ህዋት እንደሆነ የሚናገረው የኢትዮጵያ መንግስት ቀደም ሲል የተደረጉ የሰላም ጥረቶችን ሳይቀበል መቅረቱን፣ ትግራይ ውስጥ ይገኙ በነበሩ የመከላከያ ሰራዊት አባላት ላይ ወገን ለይቶ ጥቃት መሰንዘሩን፣ በኋላም ጦሩን በሰብአዊ ምክንያቶች ከትግራይ ማስወጣቱን፣ ህዋት በአጎራባሽ ክልሎች ላይ ወረራ መፈጸሙን፣ በያዛቸው አካባቢዎችም ውስጥም ታጣቂዎችን መደምሰሱን ወይም በኃይል ማስወጣቱን ደጋግሞ ሲገልጽ ተሰምተዋል።

ከአሜሪካ ድምፅ ራዲዮ በመደመጥ ላይ ያለውን የሰኞ ምሽት ስርጭታችንን ነው እያዳመጣችሁ ያላችሁት። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮች፣ እዚህ ላይ አጭር መልእክት ሰምተን እንመለስም።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናጋራል።

ሩሲያዊው ቢሊዮነር ሮማን አብራሞቪች ቼልሲን ለመሸጥ ቢወስኑም የተጣለባቸው ማዕቀብ እክል ሆኖባቸዋል። የብሪታንያ መንግስት የቼልሲ እግር ኳስ ክለብ ባለቤት ሮማን አብራሞቪችን ጨምሮ ሰባት ሩሲያውያን ቱጃሮች ሀብታቸውን እንዳያንቀሳቅሱ አግዷል። የሩሲያው ፕሬዚደንት የቅርብ ሰው እንደሆኑ የሚነገርላቸው ሮማን አብራሞቪች ከታገዱባቸው ሀብቶች መካከል ክለባቸው ቼልሲ ይገኛል። በክለቡ እገዳው ከሚያካትታቸው ነጥቦች መካከል ከዚህ በኋላ ትኬት እንዳይሸጥ፣ የንግድ ሱቆቹ እንዲዘጉ፣ ተጫዋቾችን መሸጥም ሆነ

መግዛት እንዳይችል የሚከለክሉ ይገኙበታል። ይህ እንደሚመጣ ቀድመው የተረዱ የሚመስሉት ሮማን አብራሞቪች እገዳው ከአራት ቀናት በፊት ሐሙስ ለት ከመጣሉ አስቀድመው ክለቡን ለመሸጥ መወሰናቸውን ገልጸው ነበር። ከክለቡ ሽያጭ የሚገኘው ገንዘብ የሩሲያ ዩክሬን ጦርነት ሰለባ የሆኑትን ሁሉ የሚጠቅም ፋውንዴሽን እንዲቋቋምበት መመሪያ ሰጥቻለሁም ብለዋል። ሩሲያዊው ቢሊዮነር ፋውንዴሽኑ ለጦርነቱ ተጎጂዎች አስቸኳይ ድጋፍ እንዲሁም የረዥም ጊዜ የማገገሚያ ድጋፍ እንደሚያ

እንዲያደርግም ገልጸው ነበር ለ19 ዓመታት በባለቤትነት ያስተዳደሩትን ክለብ የመሸጡ ውሳኔ ላይ የደረሱት አሁን ባለው ሁኔታ ለክለቡ ለደጋፊዎች ለሰራተኞቹ እንዲሁም ለክለቡ ስፖንሰሮችና አጋሮች ጠቃሚ መሆኑን በማመን እንደሆነም ነው የገለጹት ይሁን እንጂ ይህ ውጥናቸው በማዕቀቡ ምክንያት ፈተና ቢገጥመውም የብሪታንያ መንግስት ግን አብራሞቪች ከክለቡ ሽያጭ ማትረፍ እንደማይችሉ ካረጋገጠ ክለባቸውን እንዲሸጡ ልዩ ፈቃድ ሊሰጣቸው እንደሚችል ተጠቁ

ሟል የእንግሊዝ ፕሪምየር ሊግም አብራሞቪች ቼልሲን እንዳይመሩ እግድ የጣለባቸው ሲሆን ይህም ክለቡ በፍጥነት ካልተሸጠ አደጋ ውስጥ መሆኑን ይበልጥ የሚያሳይ ነው የተለያዩ የክለቡ ስፖንሰሮችም ከክለቡ ጋር ያላቸውን ውለቅ ቋርጠዋል በአጠቃላይ ያለው ሁኔታ የክለቡን ሰራተኞች ስራችንን እናጣለን የሚል ስጋት ላይ ጥሏቸዋል

ለዓለም ዋንጫ የመጨረሻ የማጣሪያ ጨዋታውን ማድረግ የጀምረው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያ ጨዋታው በሜዳው ተሸንፏል።

በኮስታሪካ አስተናጋጅነት በሚካሄደው ከ20 ዓመት በታች የሴቶች የዓለም ዋንጫ ላይ ለመሳተፍ እስካሁን አስደናቂ ጉዞ አድርጎ የመጨረሻ ማጣሪያ ጨዋታው ላይ የደረሰው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ትናንት እሁድ ለት የጋናቸውን አስተናግዶ ሶስት ለዜሮ በሆነ ውጤት ተሸንፏል። በአዲስ አበባ በሚገኘው አበበ ቢቅላስ ስታዲየም በተደረገው በዚህ ጨዋታ የጋና ብሔራዊ ቡድን ተጫዋቾች ቡድናቸው ድል ያደረገበትን ሶስቱንም ጎሎች በመጀመሪያው አጋማሽ ነው ያስቆጠሩት።

ከፍት መልስ። በሁለተኛው አጋማሽ የኢትዮጵያ ተጫዋቾች የተሻለ የኳስ ቁጥጥር ቢኖራቸውም የውጤት ለውጥ ግን መፍጠር አልቻሉም። ውጤቱ የኢትዮጵያ ከ20 አመት በታች ሴቶች ብሔራዊ ቡድን በኮስታሪካው የዓለም ዋንጫ የመሳተፍ እድሉን ያመነመነ ነው። ብሔራዊ ቡድኑ በዓለም ዋንጫው ለመሳተፍ በጋና የሚያደርገውን የመልስ ጨዋታ ከሶስት ጎል በላይ በሆነ ልዩነት ማሸነፍ ይጠበቅበታል።

በውዝግብ የታጀበው የቤጂንግ 2022 የክረምት ፓራሎምፒክ ተጠናቀቀ። የሩሲያና የቤላሩስ አትሌቶች በዩክሬን ላይ ተፈጸመ በተባለ ወረራ ምክንያት እንዳይወዳደሩ ታግደው የተመለሱበት የቤጂንግ የክረምት ፓራሎምፒክ ትናንት እሁድ እለት ፍጻሜውን አግኝቷል። የፓራሎምፒክ ውድድሩን አስተናጋጇ ቻይና በበላይነት አጠናቃለች። ቻይና 18 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 61 ሜዳሊያዎችን በማሸነፍ ነው የሜዳሊያ ሰንጠረዥን በመሪነት ያጠናቀቀችው ከሩሲያ ጋር

በጦርነት ላይ የምትገኘው የዩክሬን አትሌቶች ወደ ቻይና ለመድረስ ፈታኝ ሁኔታዎችን ቢጋፈጡም በሜዳሊያ ሰንጠረዡ ሁለተኛ ደረጃን ይዘው አጠናቀዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ጥንካሬያችንን ለዓለም አሳይታችኋል ሲሉ የሀገራቸውን የፓራሊምፒክ አትሌቶች አወድሰዋል። አሁን ላይ ሁሉም ዜጋ በተሰማራበት ዘርፍ ዩክሬንን ክብር እያጎናጸፋት ነው ሲሉ አክለዋል። ካናዳ ደግሞ በቤጂንጉ የ2022 የክረምት ፓራሎምፒክ ሶስተኛ ደረጃን ይዛ አጠናቃለች። የ

ዓለም አቀፉ የፓራሊምፒክ ኮሚቴ ፕሬዝደንት አንድሪው ፓርሰንስ በውድድሩ የመዝጊያ ስነ ስርዓት ላይ ባደረጉት ንግግር ዝግጅቱን እና ውድድሩ የተከናወነበትን ስታዲየም አድንቀዋል። የተስፋ ብርሃኖችና የሰላም ሻምፒዮናዎች በማለት የጠሯቸውን አትሌቶችም አሞካሽተዋል። የቻይናው ፕሬዝደንት ዢ ጂንፒንግም በመዝጊያ ስነ ስርዓቱ ላይ ታድመዋል። የ2026 የክረምት ጨዋታዎችን የምታዘጋጀው የጣሊያኗ ሚላኖ ኮረንቲና የፓራሊምፒክ ባንዲራን ከቤጂንግ ተረክባለች።

በመጨረሻም ፊፋ በኳታር 2022 የዓለም ዋንጫ ዝግጅት በሚሰሩ ስደተኛ ሰራተኞች ጉዳይ ላይ ከአምነስቲ ጋር ሊወያይ ነው። ፊፋ ከዓለም ዋንጫ ጋር በተያያዘ በኳታር በስደት ላይ ሆነው በሚሰሩ ሰራተኞች ደህንነት ዙሪያ ከዓለም የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ጋር ዛሬ በዙሪክ እንደሚወያይ አስታውቋል። የአሁኑ ውይይት በአገልግሎትና በእንግዳ አቀባበል ዘርፍ ላይ በሚሰማሩ ሰራተኞች ላይ እንደሚያተኩርም ነው የተገለጸው። የአምነስቲ ኢንተርናሽናል ልዑካን

ን ቡድን ዛሬ መጋቢት አምስት በዙሪክ የሚገኘውን የፊፋ ዋና መስሪያ ቤት የሚጎበኝ ሲሆን ፊፋ የሰራተኞችን ችግር እንዲፈታ የሚጠይቅ አቤቱታ ያቀርባል ተብሎ ይጠበቃል። ከዚህ ውይይት በኋላ ፊፋ ከኳታር ባለስልጣናት ጋር እስካሁን የታዩ ለውጦችንና አሁንም ድረስ ያሉትን ተግዳሮቶች በተመለከተ ውይይት እንደሚያደርግ አመልክቷል። የባህረ ሰላጤዋ ሀገር እንደ ጎርጎሮሳውያን አቆጣጠር በ2010 የ2022 የዓለም ዋንጫን የማዘጋጀት እድል ካገኘችበት ጊዜ

ጀምሮ በስደተኛ ሰራተኞች አያያዝ ስትተች ቆይታለች። በተያዘው የጎርጎሮሳውያኑ አመት መጀመሪያ ላይ ዘ ጋርዲያን ባወጣው ዘገባ ኳታር እድሉን ካገኘች በኋላ በስታዲየሞችና ሌሎች የመሰረተ ልማት ግንባታ ስራዎች ላይ የተሰማሩ 6500 ስደተኛ ሰራተኞች ሕይወታቸውን እንዳጡ ይፋ አድርጓል። ይህን አሃዝ ኳታር ባትቀበለውም በሀገሪቱ ላይ ከፍተኛ ተቃውሞ መሰማቱ ይታወሳል። የኳታሩ የአለም ዋንጫ በጎርጎሮሳውያኑ ህዳር 21

ጀመር ቀን ተቆርጦለታል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተ ነበር ሳምንታዊውን የስፖርት መሰናደው ቀደም ብሎ ያቀረበልን። በነገራችን ላይ አድማጮቻችን፣ ሌሎች ዝግጅቶችም በአሜሪካ ድምፅ ራዲዮ ይቀርባሉ። ስለ አንደኛው የተወሰነ መረጃ እንስጣችሁ።

Gabina VOE.

ዘውተር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ

2022276079 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። የዛሬውን መሰናዶ ያቀናበረችልን ብርሃን ኃይሉ ናት። ዋና አዘጋጅ ደግሞ እጽዮን ግርማናት አስተናጋጃችሁ ሀብታሙ ስዩም ነበርኩ። የነገ ሰው በለን። መልካም ምሽት ይሁንላችሁ።

thank mm -hmm. you